ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 27 ይቅርታ የሰኞ ግንቦት ግንቦት ከዚሁ ጀመርኩ የሰኞ ግንቦት ሰባት ሁለት ሺ ሰባት አመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን እንደገና የቅርታ ድጋሚ ጤና ይስጥልን። እንደምን አመሻችሁ። በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 7 ይቅርታ፣ ግንቦት 24 2007 ዓ.ም ስርጭታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። ከሶሎሞን አባተ ጋር ቆንጅ ይታየ ነኝ። መድረክ በአሁኑ ጊዜ ከ600 በላይ አባሎች ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ እያለ ነው። እዚህ ቢያንስ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት እንደደረሱ ያልታወቁ፣ የተደበደቡ፣ የተፈነከቱ፣ በጥይት የተመቱ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ የመድረክ መሪ ዶክተር መረራ ጉዲና ናቸው። በአብይ ርዕስ ይመለሳሉ። ለዋና ዋና ዜናው ቆንጅ ይታያል። አሁን ወደ ዓለም ዜናዎቹ እናልፋለን። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲተላለፍ የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ይመለከተዋል ሲሉ የፕሬዝደንት ፒየር እንኩሩንዚዛ ቃል አቀባይ ተናግረዋል። ለምሽቱ ዋና ዋና ዜና ወደ ተከታዩ ክፍለ ጊዜ ነበር። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታቸው ሊያጤነው መሆኑን የፕሬዝደንት ፒየር ንኩሩንዚዛ ቃል አቀባይ አስታውቀዋል። መሪዎቹ ምርጫው ቢያንስ ለስድስት ሳምንታት እንዲዘገይ ጥያቄ ያቀረቡት ፕሬዝደንቱ ለሶስተኛ የስልጣን ዘመን ለመመረጥ እንደሚወዳደሩ ማቀዳቸውን በመቃወም ለሳምንታት ከዘለቀው የተቃውሞ ሰልፍ ጋር የቀጠለውን ሁከት ሁሉም ወገኖች እንዲያቆሙም ጨምረው ጠይቀዋል። የምስራቅ አፍሪቃ ሀገሮች ትብብር ምክር ቤት ሊቀመንበር ዶክተር ሀሪሰን ሙዋኪምቤ አስቸኳይ ጉባኤው ከተደረገበት ከዳሬሰላም ለአፍሪካ ቴሌቪዥን በሰጡት ቃል የቡሩንዲ ሁኔታ የክልሉን ጸጥታ ሊያናጋ እንደሚችል ገልጸዋል። የታንዘኒያ፣ የዩጋንዳ፣ የኬንያና ና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳው የውጭ ጉዳይ ሚኒስትርና የአፍሪቃ ሕብረት ሊቀመንበር በተካፈሉበት በዳሬ ሰላሙ አስቸኳይ ስብሰባ ላይ የቡሩንዲው ፕሬዝደንት ግን አልተገኙም። የቡሩንዲው ፕሬዝደንታዊ ቃል አቀባይ ገርቬዝ አባዬሆ ለቪኦኤ በሰጡት ቃል የሀገሪቱ የምርጫ ኮሚሽን ከሁሉም ጉዳዩ ከሚመለከታቸው ወገኖች ጋር ከተመካከረ በኋላ ለመንግስቱ ሀሳብ ያቀርባል ብለዋል። ፈረንሳይ ውስጥ የብስክሌት አደጋ ደርሶባቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ወደ ዩናይትድ ስቴትስ እየተመለሱ ነው። ትናንት እሁድ ከስዊስ ድንበር አርባ ኪሎ ሜትር ወደ ፈረንሳይ ገባ ብላ በምትገኘው የፈረንሳይዋ ሲዞንዚዬ ከተማ አቅራቢያ አደጋው ከደረሰባቸው በኋላ ጀኔቫ በሚገኝ ሆስፒታል ሲታከሙ ቆይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ኪርቢ ሲናገሩ፣ ሚስተር ኬሪ ለጥንቃቄ ሲባል ሆስፒታሉ ውስጥ አድረው ሐኪሞች ሲከታተሏቸው እንደነበረ ገልጸው፣ ሆኖም በንቁ ሁኔታ ላይ መሆናቸውን ቃል አቀባዩ አስረድተዋል። ፕሬዚደንት ባራክ ኦባማን ጨምሮ በርካታ ታ ሰዎች በስልክ ማነጋገራቸውን ቃል አቀባዩ አክለዋል። የእግራቸው የላይኛው አጥንት ላይ ስብራት ያገኛቸው ሚኒስትር ኬሪ ቦስተን ውስጥ ይታከማሉ ተብሏል። ስብራታቸው ከአሁን ቀደም ቀዱ ሕክምና የተደረገላቸው አካባቢ በመሆኑ አሁንም የሚታከሙት የፊተኛውን የህክም ህክምና ባደረጉላቸው ሐኪም እንደሚሆን ተጠቁመዋል። የሚስተር ኬሪን ሁኔታ ለመከታተልና በወታደራዊው አይሮፕላን ያለ ህመም መጓዛቸውን ለማረጋገጥ የአጥንት ቀዶ ህክምና ዶክተሩ አብረዋቸው ወደ ቦስተን እንደሚጓዙ ተመልክተዋል። ሚስተር ኬሪ ወደ ስዊዘርላንድ የተጓዙት ከኢራን አቻቸው መሐመድ ጃቫድ ዛሪፍ ጋር በአውሮፓውያኑ የዘመን አቆጣጠር የሰኔ ሰላሳው ጊዜ ገደብ ከመድረሱ አስቀድሞ የኢራንን የኒኩሌር ጉዳይ የሚመለከተው ስምምነት ስለሚቋጭበት ሁኔታ ለመነጋገር እንደነበረ ታውቋል። የመን ውስጥ ታግቶ የነበ ታግቶ የነበረ አንድ አሜሪካዊ መለቀቁ ተገልጿል። አሜሪካዊው የተለቀቀው የመኗ ዋና ከተማ ሰንአ ውስጥ ሁቲዎቹ ተዋጊዎች አራት አሜሪካውያንን ይዘዋል የሚል ዘገባ በዋሽንግተን ፖስት ጋዜጣ መውጣቱን ተከትሎ ነው። ማንነቱ ያልተገለጠው ሰው ከተለቀቀ በኋላ ወደ ኦማን ሄደዋል ተብሏል። ዋሽንግተን ፖስት የየመኑን ፕሬዚደንት ከስልጣን ያስወገዱት ሁቲ ተዋጊዎች ቢያንስ አራት አሜሪካውያንን ሰንአ በሚገኝ ወህኒ ቤት አስረዋል ብሎ በዚህ ሳምንት ነው የዘገበው ለግል ኩባንያ የሚሰሩት ሶስቱ ሰዎችና የት እንደሚሰሩ ያልታወቀው አራተኛው ሰው መያዛቸውን መያዛቸው የዩናይትድ ስቴትስን ጸረ ሽብርተኛ እንቅስቃሴዎች አወሳስቧል ሲል ጋዜጣው ጨምሮ አመልክቷል። ይህ በዚህ እንዳለ ከበርካታ ወራት በፊት የመን ውስጥ ተጠልፋ የቆየችው ፈረንሳዊትን የሚያሳይ ቪዲዮ ለመጀመሪያ ጊዜ በማህበራዊ መገናኛ ላይ መለቀቁ ታውቋል። የሰላሳ አመቷ ወጣት ለፈረንሳይና ለየመን ፕሬዝደንቶች በጭንቀት የድረሱልኝ ተማጽኖ ስታቀርብ ትታያለች። ዩቱብ ላይ የወጣው ቪዲዮ ኢዛቤል ፕሪም እና አስተርጓሚዋ ሰንዓ ውስጥ መለዮ ልብስ የለበሱ ሰዎች ከመኪና ላይ ጎትተው አውርደው ከወሰዷቸው ከሁለት ወር በኋላ ባለፈው ሚያዝያ ወር ውስጥ የተቀረጸ እንደሆነ የፈረንሳይ ዲፕሎማሲያዊ ባለስልጣናት አረጋግጠዋል። ወጣቷ የተጠለፈችው ከዓለም ባንክ ጋር በሚሰራ ድርጅት በአማካሪነት በመስራት ላይ ሳለች ነው ተብሏል። ጠላፊዎቹ በኋላ አስተርጓሚዋን ከጥቂት ጊዜ በኋላ ለቀውታል። ሀያ ደቂቃ ያህል በሆነው በዚህ ቪዲዮ ላይ ኢዛቤል የፈረንሳይ ፕሬዚደንት ፍራንሷ ኦላንድና ስደት ላይ የሚገኙት የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ እንድትለቀቅ ጥረት እንዲያደርጉ በእንግሊዝኛ ስትማጸን ትሰማለች። ፈረንሳዊቱ ያገቷትና እንደሆነ አልታወቀም። ሆኖም የአረቢያ ልሳነ ምድር አልቃይዳ የተባለው ቡድን ባዕዳንን በብዛት በማገት ይታወቃል። ቡድኑ በእርሷ ጠለፋ እጅ ያለበት ብሎ ግን የተናገረው ነገር የለም። የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ በምስጢር የሚያሰባስባቸውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የህግ ማሻሻያ ወይም ማራዘሚያ ጥያቄ ሳይታደስ ቀነ ገደቡ ቢያልፍም በቅርብ ቀናት ሊታደስ እንደሚችል ተገለጸ። በህግ ማራዘሚያው ላይ በህግ መወሰኛ ምክር ቤት ውስጥ በሪፐብሊካኑ አብዛሃና በዲሞክራቶቹ ህዳጣን እንደራሴዎች መካከል መፋጠጥ ነግሶ ሰንብቷል። በዚህም ምክንያት ለምስጢር የስለላ ኤጀንሲው የስልክ ጥሪዎችን በስውር እንዲከታተል ስልጣን ሰጥቶት የነበረው ህግ በምስራቅ ዩናይትድ ስቴትስ ሰዓት ትናንት እኩለ ሌሊት ላይ አብቅቷል። ከ14 ሰዓታት በፊት ማለት ነው። ስልጣኑ በተወካዮች ምክር ቤቱ ለባለስልጣኑ መስሪያ ቤት የተሰጠው ከመስከረም አንዱ የ994 ዓ ም የሽብር ጥቃት ማግስት እንደነበረ ይታወሳል። የዚህን ህግ ማራዘሚያ ህግ ባለፈው ሳምንት የህዝብ ተወካዮች ምክር ቤቱ የህግ መምሪያ በከፍተኛ ድምፅ አጽድቆ ወደ ህግ መወሰኛው መላኩ ይታወሳል። በመጨረሻም የእስልምና መንግስት ብሎ ራሱን የሚጠራው ቡድን ተዋጊዎች ዛሬ ሰኞ ኢራቅ ውስጥ ፈንጂ ያጨቁበትን ታንክ አንድ የፖሊስ ጣቢያ ጥሰው በመግባት ባደረሱት ፍንዳታ ቢያንስ 37 ሰዎች ተገደሉ፣ በርካቶች መቁሰላቸውን የሀገሪቱ የጸጥታ ባለስልጣናት አስታውቀዋል። አጥፍቶ ጠፊ የቦምብ ጥቃቱ የደረሰው ከዋና ከተማዋ ከባግዳድ በስተሰሜን ምዕራብ በምትገኘው ከተማና በአይሲስ ተዋጊዎች እጅ ካለችው ከራማዲ በስተሰሜን ነው ተብሏል። የጸጥታ ኃይሎችን ኢላማ ያደረገው ጥቃት በፖሊስ ካምፑ በሚገኘው የጥይት መጋዘን ላይም ፍንዳታ እንዳስነሳ ተዘግቧል። ስፍራው የኢራቅ መንግስት ኃይሎች በአይሲስ ተዋጊዎች ላይ የሚያካሂዱት የጥቃት እንቅስቃሴ መነሻ ጣቢያ አድርገው ሲጠቀሙበት የነበረ መሆኑም ተመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080ና 12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 24 2007 ዓ.ም ምሽት ፕሮግራም ነው። መጮህ መቻል አለብህ፣ እንድትሰማ፣ በመንግስትም ትኩረት እንድትሰጥህ መጮህ መቻል አለብህ። እኛም መጮህ አንችልም፣ ሄደንም ተከራክረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያቁም። ወይዘሮ ክብራ ከበደ ይባላሉ። የኢትዮጵያ የፓርኪንሰንስ ሆሞማን ድጋፍ ድርጅት ዲሬክተር ናቸው። በጤና ዝግጅት ይመለሳሉ። ስፖርት አፍሪካ ነክ ርዕሶችና ጤና የምሽቱ ዝግጅቶቻችን ናቸው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። መድረክ በአሁኑ ጊዜ ከስድስት መቶ በላይ አባሎቼ ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ ይላል። ይህንንና ሌሎችንም የምርጫውን ፍጻሜ ተከትለው ተፈጥረዋል ባላቸው ጉዳዮች ላይ ያለውን አቋም ለምርጫ ቦርድ በደብዳቤ ማስታወቁን ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክቶ ያደረጉት ንግግርንም እንደማይቀበለው አስታውቋል። ዘጋቢያችን መለስካቸው አምሃ ስለ ጉዳዩ ፕሮፌሰር መረራ ጉዲናን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። አምስተኛው የኢትዮጵያ ሀገር አቀፍ ምርጫ ግንቦት 16 ቀን 2007 ዓ.ም ከተጠናቀቀ በኋላ መድረክ ሁለተኛውን ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫው ላይ ትኩረት የሰጠባቸው ሁለት ጉዳዮች ከምርጫው በኋላ ተባብሶ ቀጥሯል ባለው የአባሎቹ መታሰርና መንገላታት፣ እንዲሁም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክተው ለኢትዮጵያ ሕዝብ ባስተላለፉት መልእክት ላይ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲና እንደዘረዘሩት በመድረክ አባላት ላይ በአያሌ የሀገሪቱ ክፍሎች ግፍ እየተፈጸመባቸው ይገኛል ይላሉ። ሌላው ቀርቶ ምርጫው ከተጠናቀቀ በኋላ የሐሰት ሰነዶቻቸው ላይ መጥታችሁ ካልፈረማችሁ እየተባሉ ዛሬም የሚሳደዱ ታዛቢዎቻችን አያሌ ናቸው የሚሉት ዶክተር መረራ የተለያዩ ጉዳቶች የደረሱባቸውን አባሎቻችንን ዝርዝር ይዘናል ብለዋል። እዚህ ቢያንስ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት እንደደረሱ ያልታወቁ፣ የተደበደቡ፣ የተፈነቀቱ፣ በጥይት የተመቱ፣ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ አንዳንዶቹ፣ ለምሳሌ አዳበርጋ የሚባለውን ብዛት ያላቸው ሰዎች የሚያስሩበት ቦታ ሲጠፋ በቀበሌ ሰብስቦ ነው ያሰራቸው። ቁጥራቸው ከሀምሳ በላይ እንዳሉ እንናቃለን። ዶክተር መረራ ጨምረው እንደገለጹት ይህንን ተፈጽመዋል የሚሉትን ሁሉ ለምርጫ ቦርድ በደብዳቤ መድረግ አስታውቋል። የኢትዮጵያ ምርጫ ቦርድ ደጋግሞ እንደሚለው ማንኛውንም የፓርቲዎችን አቤቱታ በገለልተኝነት እየመረመረ መፍትሄም ይሰጣል ዛሬ በመድረክ በኩል የቀረቡ አቤቱታዎችን አስመልክቶ ቦርዱ ምን እያደረገ እንደሆነ ለማወቅ ቪኦኤ ያደረገው ጥረት አልተሳካም። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት መገባደጃ ላይ ምርጫውን አስመልክተው ያደረጉትን ንግግር መድረክ እንደማይቀበለውም ዶክተር መረራ ገልጸዋል። የጠቅላይ ሚኒስትሩን ንግግር በመጥቀስ ምርጫው እርሳቸው እንዳሉት ዲሞክራሲያዊ ነጻና ፍትሃዊ ሳይሆን የነበረው ሌላ መልክ ነው ይላሉ። መድረክ በስፋት የተወዳደርባቸው ቦታዎች ማጨቅ አልፎ፣ ታዛቢዎቻችን ማሳደድ አልፎ፣ በመጨረሻ በታጠቀ ኃይል ነው የህዝብ ድምጽ የተቀማው። የኢትዮጵያ ህዝብ ደግሞ አንድ ሁለት ሰው አይደለም፣ ሚሊዮኖች እያዩት ነው። ይሄ የተደረገው ህዝብ እያየ የተሰራ የፖለቲካ ድራማ ነው። ይህንን የተሳካ ዲሞክራሲያዊ ፍትሃዊ ብሎ መናገር በእውነቱ በህዝብ ሊልና በላይነት ያምናል የሚባል በህዝብ ከሁሉም በላይ አምናለሁ የሚለው ኢህአዴግ መሪና ኢህአዴግ ድርጅት በዚህ ደረጃ መውረዱ በጣም ነው ያሳዘነኝ። ይህ ሁሉ ሆኖ ግን መድረክ ከትግሉ ሜዳ ይወጣል ማለት አይደለም ሲሉ ዶክተር መረራ የሚቀጥለውን የመድረክን የትግል አቅጣጫ ያመላክታሉ። መድረክ የህዝብ ድምጽ በመሰረጉ በመዘረፉ ገብተን የምንተኛበት ሳይሆን ሁላችሁም እንዳያችሁት በምርጫው ጊዜ በአንዳንድ አካባቢዎች በተለይ ወጣቱ በሚሊዮኖች ደረጃ ነው የተንቀሳቀሰው። ይሄ እንደዚህ አይነት ህዝብ ድጋፍ እያለን የህዝብ ድጋፍ የሌለው ፓርቲ ጠመንጃ ስላለው እና ደግሞ ሌላ ምርኩዙን ምርጫ ቦርድ ስላለው ስለቀማን እንዲህ አይነት የህዝብ ድጋፍ እያለን ገብተን የምንተኛበት የህዝብ ትግልን ከህዝብ ትግል የምንሸሽበት ቁጭ የምንልበት ሁኔታ አይደለም። ህጋዊና ሰላማዊ ትግላችን ተጠናክሮ ይቀጥላል። በብሔራዊ ምርጫ ቦርድ ውጤታቸው ስላልተገለጸው መቶ አምስት የተወካዮች ምክር ቤት መቀመጫዎችን በተመለከተም ዶክተር መረራ ተጠይቀው ያለውን ሁኔታ በምንም መልኩ የማይቀይሩ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስጋቸው፣ እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ብሪታንያ ብጥብጥ ባይቀሰቅሱ አሊያም ጥላቻን ባያራምዱም እንኳን የሽብር ይዘትን የሚያንጸባርቁ ናቸው ባላቸው ቻቸው ንግግሮች ላይ ቁጥጥሯን እያጠበቀች መሆኗ ተዘግቧል። አንዳንዶች እርምጃው መሰረታዊ ነጻነቶችን ይገድባል እያሉ ነው። ጽንፈኛ ቡድኖች ከምዕራቡ ዓለም በሚመለምሏቸው ተዋጊዎችና በሚሰበስቡት ገንዘብ ጭምር በመታገዝ በመካከለኛው ምስራቅ እየተጠናከሩ በመጡበት በአሁኑ ወቅት በርካታ ሀገሮች አንዳች ለማድረግ እየጣሩና ብዙም እየተቸገሩ ያሉበት ጉዳይ ነው። የአሜሪካ ድምፁ አልፐሲን ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርባል። የብሪታንያው የአገር ግዛት ሚኒስትር የወግ አጥባቂው ፓርቲ በቅርቡ በተካሄደው ምርጫ ካሸነፍኩ ተግባራዊ ያደርገኋለው ያለውን የህግ ረቂቅ ለመቅረጽ እቅድ ያላቸው መሆኑን ነው ይፋ ያደረጉት። አዲሱ መንግስት ኦፊሴላዊ ፕሮግራሙን ያወጣበትን ይህን የእቅድ መግለጫ በአመታዊው የንግሥት ኤልሳቤጥ ንግግር ውስጥ ማካተታቸው ተዘግበዋል። measures will also be brought forward to promote social cohesion and protect people by tackling extremism <laughs> ተግባራዊ ይሆናሉ። የእንግሊዟ ንግሥት ኤልሳቤጥ ናቸው በንግግራቸው ይህን ያሉት። መንግስት የረዴትና የሃይማኖት ተቋማት ጽንፈኝነትን በማራመድ ስራ ያልተጠመዱ መሆን ያለመሆናቸውን ለማረጋገጥ የሚያስችለው ጠንካራ ኃይል ከእጁ ማስገባትም ይሻል። መንግስት በተጨማሪም ግለሰቦች ጽንፈኛ አስተሳሰቦችን እንዳያራምዱ መገደብ የሚያስችለው ስልጣን እንዲኖረው ይፈልጋል። ሃና ስቱዋርት በአሜሪካው ፖለቲከኛ ሄንሪ ጃክሰን ስም በተሰየመው የእንግሊዙ የጥናት ተቋም የሚሰሩ ከጽንፈኝነት ጋር የተዛመዱ ጉዳዮች አዋቂ ናቸው። ብጥብጥን ከመቀስቀስ ጋር ቀጥተኛ ዝምድና ባይኖራቸው እንኳን በጠቅላላው በጽንፈኛ ቡድኖች ላይ ጠበቅ ያለ ቁጥጥር ተግባራዊ ለማድረግ የሚያስችለውን ይህን ህግ ለማርቀቅና ለማጸደቅ የእንግሊዝ መንግስት የያዘውን ይህን ውጥን ይደግፋሉ። ጽንፈኝነት እንዳሸን እንዲፈላ በተለቀቀበት የግለሰቦች መብት ሲኮሰምን እንመለከታለን። የቡድን መብትም ቢሆን ተመሳሳይ ይሆናል። ጣው ክፋቱ ደግሞ በአመዛኙ ይህ የቡድን መብት መጓደል እውን የሚሆነው አናሳ ቁጥር ባላቸው የህብረተሰብ ክፍሎች ላይ ነው። በመሆኑም የመጀመሪያዎቹ የጉዳቱ ሰለባዎች ሙስሊሞች ራሳቸው ይሆናሉ። ይሁንና ስቱዋርት ስጋታቸው በግለሰቦች መብት ከፍተኛ ወይም ክፉኛ ተጽዕኖ ያሳድራል የሚል ነው። ስቱዋርት በየጥጋጥጉ አንዳች ጽንፈኛ አንዳንድ ጽንፈኛ አስተሳሰቦች ና የቅዋሜ አመለካከቶች መኖራቸውን ማመን አለብን። በጠቅላላው እንደ ማህበረሰብ ና በተለይም ደግሞ እንደ ሲቪል ማህበረሰብ እነዚህን ጽንፈኛ አስተሳሰቦች እንዲደበቁ ከማድረግ ይልቅ በግልጽ እንዲሞገቱ ና በሀሳብ እንዲሸነፉ የማድረግ ጥንካሬው ያለን መሆኑን ማመን አለብን። በስካይፕ አማካኝነት ቀርበው ይበልጥ የሚያሰጋቸውን ሁኔታ የገለጡት የብሪታንያው የሙስሊሞች ማኅበሩ ኦመር አልሐምዱም በዚህኛው የሚስ ስቱዋርት አስተያየት ይስማማሉ። ሙስሊሞች በተለይ በብሪታንያ ያሉ ምንም አይነት ወንጀል ባይፈጽሙ እንኳ ይህ ህግውን ከሆነ የንግግር ነጻነታቸውን ይነፈጋሉ። ድምጻቸው ይታፈናል። ብጥብጥ ቅስቀሳን አስመልክቶ አሁን በተግባር ላይ ውለው የሚገኙት ህጎች በቂ ናቸው የሚሉት ሐምዱን ጽንፈኛ ንግግሮች ብጥብጥን ያቀጣጥላሉ በሚለው ሐሳብ ግን አይስማሙም። የብጥብጥ ምግባርን በማይከተሉ ጽንፈኞችና ብጥብጥን በሚያራምዱ ጽንፈኞች መካከል የሚደረግ ልውውጥ ሲሉ የብሪታንያው አገር ግዛት ሚኒስትር ጠቅሰውታል። ይህ መሰሉን ንድፈ ሐሳብ የሚያጸና ግን አንዳችም አስረጅ የላቸው። ሐምዱን አክለውም መንግሥት የብዙዎችን ይሁንታ ከተቸሩ አስተሳሰቦች ውጭ ያሉትንና በርግጥ አደገኛ የሆኑትን በሌላው ጎራ የሚገኙ አስተሳሰቦች በቅጡ ለመለየት አልተሰናዳም ባይ ናቸው። አዲሱም ሕግ አንዳንድ አግባብ ያላቸውን የእስልምና አስተምህሮች ሕገወጥ ያደርጋቸዋል ብለው ይሰጋሉ። ከጽንፈኝነት ጋር ቁርኝት ያላቸው ጉዳዮች ጥናት ባለሙያዋ ሃና ስቱዋርት ግን እስካሁን በታየው ችግሩ በተገላቢጦች ነው ይላሉ። intend in any way to criminalize islamic practice <laughs> ከአደጋ ሊጠብቁት የሚያስቡትን ሕዝብ መብት ሳይጥሱ በአንጻሩ ደግሞ እያደር እየገነነና እየተስፋፋ የመጣውን ጽንፈኝነት ዝንባሌ መቋቋም የሚያስችሉ አዳዲስ መንገዶችን መፍጠር እንደሚጠበቅባቸው አብዛኞቹ ዲሞክራሲ አራማጅ ሀገሮች ስምምነት የደረሱበት ጭብጥ ነው ሲሉ ባለሙያ አስረድተዋል። አመሰግናለሁ አሉላ። አሁን ደግሞ ወደ ተከታዩ የመጽሔት ርዕስ እናልፋለን። ካሜሩን በሀገሪቱ የተዛመተውን የኩፍኝ ወረርሽኝ ለመዋጋት የክትባት መርሃ ግብር ጀምራለች። ወረርሽኙ ሊባባስ የቻለው ቤተሰቦች ልጆቻቸውን ቀደም ብሎ በሕፃንነታቸው ባለማስከተባቸው መሆኑን የጤና ባለሙያዎች እየተናገሩ ነው። ከያውንዴ ዘጋቢያችን ሞኪ ኤድዊን ኪንዜካ የላከልን ሪፖርት አለ፣ አዲሱ አበባ ያቀርበዋል። ዶክተር ማሪ ኮቤላ የካሜሩን ብሔራዊ የክትባት መርሃ ግብር ዋና ጸሐፊ ናቸው። ወረርሽኙ ያውንዴ ውስጥ የታወጀው በያዝኑ ግንቦት ወር በሰባት የጤና ጣቢያዎች በተካሄደ ምርመራ ቢያንስ ሶስት ህሙማን በመገኘታቸው መሆኑን ዋና ጸሐፊዋ ተናግረዋል። ወረርሽኙ ሊስፋፋና እዚህ አሁን አለበት ደረጃ ሊደርስ የቻለው ደብሊውኤችኦ ማለት የዓለም ጤና ድርጅት በሰጠው መመሪያ መሰረት ወላጆች ልጆቻቸው ዘጠኝ ወር ሲሞላቸው ባለማስከተባቸው ነው ሲሉ የተናገሩት ዋና ጸሐፊዋ አንድ ህፃን ህመሙ ካለበት እና ከሌሎች ካልተከተቡ ሕፃናት ጋር ሲገናኝ፣ ኩፍኝ ደግሞ በቀላሉ ሊተላለፍ የሚችል ስለሆነ ጤነኞቹ ሕፃናት በበሽታው ይያዛሉ ማለት ነው ብለዋል። ወረርሽኙ ወደ ተከሰተባቸው አካባቢዎች አንድ አሳሽ ቡድን የተላከ መሆኑን የተናገሩት ሚስ ኮቤላ፣ ነዋሪዎች በበኩላቸው ህመሙ ያለባቸውን ህጻናት ለጤና ባለሙያዎች በማሳወቅና ወደ አቅራቢያቸው የሕክምና ተቋማት በመውሰድ እንዲተባበሩም ጥሪ አስተላልፈዋል። ህጻናት ላይ እንደ ትኩሳት፣ የአፍንጫ ቅዝቃዜ፣ የአይን መቅላትና በአፋቸውም አካባቢ ቁስል ከታየ እነዚህ ምልክቶች ደግሞ የኩፍኝ መገለጫዎች ናቸውና ቤተሰብ በአስቸኳይ ወደ ሐኪም ቤት ሊወስዳቸው እንደሚገባ ነው ሚስ ኮቤላ ያሳሰቡት። በዚህ ወቅትም ወላጆች ልጆቻቸውን ጡት ማጥባት እንዲቀጥሉና ተጨማሪ ቫይታሚን መስጠትም እንዳለባቸው ዋና ጸሐፊዋ መክረዋል። ንጋምቢ ማርቲን የአውንዴ ውስጥ ክትባት ከሚሰጡ ቡድኖች መካከል የአንደኛው መሪ ናቸው። ሕዝቡ እንዲከተብ ከማደፋፈርና ከመምከር ባለፈ በልጅነታቸው ክትባት መውሰዳቸውን የሚገልጥ ማስረጃ ካላቀረቡ ወይም ዕድሜያቸው ከ6 እስከ 11 ወራት በሆነ ጊዜ ካልተከተቡ ቡድኑ ክትባት ያደርግላቸዋል ነው የሚሉት። ሰባት የክትባት ሰጪ ቡድኖችን እንደሚመሩ የተናገሩት ማርቲን ሕዝቡ የክትባቱን ጠቀሜታ እንዲረዳም ቀስቃሽ ኃይል መኖሩን ተናግረዋል። ካሜሩን የኩፍኝ ወረርሽኝ ለመጨረሻ ጊዜ የተከሰተባት እንደ አውሮፓ አቆጣጠር ከየካቲት 2010 እስከ ሐምሌ 2011 ሲሆን ያኔ ከ179 የጤና ጣቢያ ወረዳዎች 37ቱ በህመሙ ተይዘው ነበር። ኩፍኝ በቫይረስ የሚመጣና በሁለት ሰዓት ጊዜ ውስጥ ከሰው ወደ ሰው በቶሎ የሚጋባ ስርጭቱ ደግሞ በሳል፣ በጉንፋን፣ በትንፋሽና በማስነጠስ የሚተላለፍ በሽታ ነው። የተከበራቸው አድማጮች የዜናና የዘገባዎች ክፍለ ጊዜ ተጠናቋል። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን ይቀጥላል። ከሰኞ እስከ አርብ በነገራችን ላይ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍ ስርጭት አለን። እንድታደምጡ እንጋብዛችኋለን። በኢንተርኔት አምሃሪክ ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይካስ ተነጋገሩ ተነጋገሩ። በስቱዲዮ ቴክኒሻኗ ቲን ዋንግ፣ ፕሮግራሙን እየመራልን ያለው ቴሌላይምባክ ነው። እንዲሁም አስተናጋጆቻችሁ ሰሎሞን አባትና ቆንጅ ታየነን። አሁን ወደ ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ሰላ የአሜሪካ ድምፅ ድም እንደምናችሁ፣ ደህናናችሁ? የደወልኩላችሁ ሁለት ነገር ለማስታወስ እና በእናንተን በኩል መልስ ለማግኘት ስለሆነ መልሱን እንደምትሰጡኝ ተስፋ አለኝ። የመጀመሪያው አስተያየቴ ወይም ጥያቄ አገር ቤት በተደረገው ምርጫ ላይ ከቪኦኤ ሰው ልካችሁ ሁኔታውን በሙሉ እንደዘገባችሁና ሪፖርትም እንዳላችሁ ሰምተናል፣ ተከታትለናል። ነገር ግን የእናንተን አጠቃላይ ሀሳብ አልገለጻችሁልንም። በምርጫው ላይ ምን አስተያየት አላችሁ? እባካችሁ በቦታው ስለነበራችሁ አጠቃላይ አስተያየቶቹን ስጡን። ሁለተኛው ጥያቄ ደግሞ ሰሞኑን ፊፍ እየተወዛገበ ነው ያለው በኮራፕሽን ቅሌት ምክንያት ስለዚህ በፊፋም ሆነ በኦሎምፒክ ኮሚቴ ውስጥ ከፍተኛ አስተዋጽኦና ልምድ ያላቸውን አቶ ፍቅሮ ክዳኔ ስለዚህ ጉዳይ ምን እንደሚመስላቸው ብትጠይቋቸው የጣፈጠ ያራዳ መልሳቸውን ስለምንጠብቅ እባካችሁ ጋብዟቸው። በተረፈ እግዚአብሔር ስጥልን በናም ቪኦኤ ብለው እኔ ከካናዳ ሄኖክ አንድ ለአምስት የተባለው የኢህአዴግ እንደሚያደራጅ ጥሩ አድርገው ገልጸዋል። አንድ ለአምስት ምን እንደሆነ ሁሉ ተናግረዋል። ነገር ግን በዚህ መንገድ ህዝብን ማደራጀት ማለትም አንድ ለአምስት እያሉ ማደራጀት ህገወጥ ነው ወይስ አይደለም? ህገወጥ ከሆነስ እንዴት? ለምን? ህገወጥ ካልሆነ እንዴት? ለምን? ተቃዋሚዎቹ ታዲያ በዚህ መንገድ ለምን ህዝቡን ደጋፊዎቻቸውን ለምን አያደራጁም? ሄኖክ ተመልሶ ከሆነ ራሱ መግለጫ ቢሰጠን፣ ካልበለዛ ደግሞ እናንተው ይህንን ብታብራሩልን፣ ህገ ወጥ ነው አይደለም የምትለው ብቻ። ምክንያቱም የተቃዋሚዎቹ አንድ ለአምስት እያሉ እየከሰሩ ስለሆነ ህገ ወጥ ነው ወይስ አይደለም የሚለው ግራ ገብተናል። ወልጊር ይስጥልኝ። ይህዎች እንደምናቸው ደህና ናቸው ወይ? ዘገባችሁ በጣም ጥሩ ነው። በጣም ጥሩ ነው። ምርጫውም ጥሩ ነው። ህዝቡ ጥሩ የተዋህደበት ነው። ህዝቡ ትዕግስተኛ ነው። በጣም ህዝቡ የሚመሰገን አቶ ኃይለማርያም አድንቀውታል። መቼም ማንም ሰው ለምርጫው ጥሩ ነው ብሎ የሚለው የለም፣ ግን ትግስት አርጎ እንዳለፈው ሰልፍ አለ መውጣቱ ያለ መረበሹ ወጣቱ አርፎ ቤቱ መቀማጡ በጣም ደስ የሚያሰኝ በጣም ደስ የሚያሰኝ እግዚአብሔር ይመስገን። በጣም ደስ ይላል። የምርጫው ጉዳይ ተከር ነው ይብሰል ተከር ነው ይብሰል፣ እግዚአብሔር ይመርምረው። ህዝቡ ግን ራስ በራሱ ጠጥ ብሎ ቁጭ ብሎ ትግስት አርጎ የሚመጣውን መጠበቅ እግዚአብሔርን መጠበቅ ጥሩ ነው። ይህንን አስተያየት ለመስጠት ነው። አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። እኛም ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት 059942 የውስጥ መስመር ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኖሩ። በኢሜይል ለምትጠቀሙ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ሆርን አት ቪኦኤ ኒውስ ዶት ኮም። የዜናና የትንታኔው መጽሔት እንደዚሁም አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ አንድ ይቅርታ ከምሽቱ ሶስት ሰዓት ከ29 ደቂቃ ነው። አዲስ አበባ ላይ በስቱዲዮ ሰዓታችን መሰረት የሰዓቱን ዋና ዋና ዜና ከቆንጂት እንስማ። የቡሩንዲው ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዝደንቱ የፒየር ንኩሩንዚዛ ቃል አቀባይ አስታውቀዋል። የታንዜኒያ፣ የዩጋንዳ፣ የኬንያና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳ የውጭ ጉዳይ ሚኒስትር ደግሞም የአፍሪካ ህብረት ሊቀመንበር በተካፈሉበት በትናንቱ የዳሬ ሰላም አስቸኳይ ስብሰባ የቡሩንዲው ፕሬዝደንት አልተካፈሉም። የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ ኤንኤስኤ በሚስጥር የሚያሰባስበውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የህግ ማራዘሚያ ሳይታደስ ቀነ ገደቡ ቢያልፍም በቅርብ ቀናት ሊታደስ እንደሚችል ተገለጠ። በህግ ማራዘሚያው ላይ በህግ መወሰኛው ምክር ቤቱ በሪፑብሊካኑ አብዛሃና በዲሞክራቶቹ ህዳጣን እንደራሴዎች መካከል መፋጠጥ እንደነበረም ይታወቃል። ሦስት ሰዓት ተኩል ሆነ ከምሽቱ አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው። አመሰግናለሁ ቆንጂት። ስለ ሰዓቱ ዋና ዋና ዜና ወደ ተከታዩ ቅንብር ንለፍ። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ በሳምንቱ ማብቂያ እዚህ ዩናይትድ ስቴትስ ዩጂን ኦሪጎን ላይ በተካሄደው የዳያመንድ ሊግ አትሌቲክስ ውድድር በአምስት ሺህ ሜትር ሩጫ ገንዘቤ ዲባባ እና ዮሚፍ ቀጀልቻ ድል ተቀዳጅተዋል። ሴፕ ብላተር ለአምስተኛ ጊዜ የፊፋ ፕሬዝደንት ሆነው ተመረጡ። በእግር ኳስ ቅዱስ ጊዮርጊስ የኢትዮጵያን ፕሪምየር ሊግ ዋንጫ አነሳ። እንደምናምሽታችሁ ልኛል። የተከበራችሁ አድማጮቼ እነዚህ ዋናዎቹ ዜናዎች ናቸው። ፍቅሩ ኪዳኔንም ከዙሪክ ይዣለሁ። አብራችሁን ቆዩ። የዩጂን ኦሪገኑን ዳያመንድ ሊግ ዜና ላስቀድም። ገንዘቤ በ5000 ሜትር ሩጫ ውድድር ባስደሳች ሁኔታ ታሸንፍ እንጂ አዲስ የዓለም ሬኮርድ ለማስመዝገብ ያደረገችው ሙከራ ግን አልተሳካም። ያ ደግሞ ሊያስወቅሳት አይገባም። ከተፎካካሪዎቿ ጋር 1800 ሜትር ያህል ከሮጡ በኋላ ቀሪውን ርቀት በሙሉ እስከ ፍጻሜው ድረስ የሮጠችው ብቻዋን ነው። ሁለቱን ጠንካራ የኬንያ አትሌቶች በብዙ ርቀት ቀድማ ስትገባም የተያያዘላት ጊዜ 14 ደቂቃ ከ19.76 ሴኮንድ ነው። ከገንዘብ የተከትላ በ14 ደቂቃ ከ31.95 ሴኮንድ የገባችው ኬንያዊቷ ፌዝ ኪፕየጎናት በ5000 ለመጀመሪያ ጊዜ ተሳትፏ ይህን ፈጣን ጊዜ ስታስመዘግብ በታሪክ ቀዳሚዋ ሆናለች። በወንዶቹ 5000ም አሸናፊው ኢትዮጵያዊ ነው። የ17 ዓመቱ ወጣት ዮሚፍ ቀጀልቻ ባለፈው ዓመት ሐምሌ እዚሁ ዩጂን ትራክ ላይ በዓለም ወጣቶች ሻምፒዮና ውድድር ድል መቀዳጀቱ ይታወሳል። ከትላንት በስቲያ 13 ደቂቃ ከ10.54 ሴኮንድ በሆነ ጊዜ በአንደኝነት ገብቷል። 300 ሜትር ሲቀራቸው ነው ዮሚፍ ኬንያዊውን ኤድዊን ሶይን በአስደናቂ ሁነታ አልፎ በአንደኝነት የገባው። በወንዶቹ 10ሺ እንግሊዛዊው መሐመድ ፋራ በ26 ደቂቃ ከ50.97 ሴኮንድ አሸንፏል። ሁለቱ ኬንያውያን ፖል ታንዊና ጄፍሪ ካምወሮር ሁለተኛና ሦስተኛ ሆነዋል። አትሌቲክሱ ይኸው ነው። ፊፋ የሙስና ወንጀል ክስ በአመራሮቹ ላይ ቀርቦ እየታመሰ ባለበት ወቅት ፕሬዚደንቱ ሴፕ ብላተር ለአምስተኛ የሥራ ዘመን በከፍተኛ ድምፅ ብልጫ እንደገና ተመርጠዋል። ሌላ ሁለተኛ ዙር ምርጫ መካሄድ አለበት ሲሉ ያዙኝ ልቀቁኝ ሲሉ የቆዩት ተፎካካሪያቸው የዮርዳኖሱ ልዑል አሊ ቢን አልሁሴን በመጨረሻ ጥያቄያቸውን አንስተዋል። ብላተር በምርጫው ድል ካደረጉ በኋላ ሲናገሩ ከእንግዲህ የእያንዳንድሽ ፕሬዝደንትን የነኝ ሲሉ ተጃግነዋል። የዩናይትድ ስቴትስ አቃቤ ሕግ በ14 የፊፋ ባለሥልጣናት ላይ ባቀረበው የሙስና ወንጀል ክስ መሠረት ሰባቱ ባለፈው ሳምንት ረቡዕ ዙሪክ ላይ ተይዘው ታስረዋል። የ79 ዓመቱ ሴፕ ብላተር የእንግሊዙን ጠቅላይ ሚኒስትር ዴቪድ ካምረንን ጨምሮ ስልጣን እንዲለቁ ከፍተኛ ጫና ከብዙዎች ደርሶባቸው እንደነበር ይታወቃል ማንም ሰው ፍጹም አይደለም እኔም ልሳሳት የምችል ነኝ አብረን በህብረት ከቆየን ግን ጥሩ እንደምንሰራ ተስፋ አደርጋለሁ ብለዋል ሴፕ ብላተር ለ65ኛ የፊፋ ጉባኤ ማሸነፋቸውን አስመልክቶ ባደረጉት ንግግር ከዚህ በኋላ ለሌላ የሥራ ዘመን እንደማይወዳደሩም ብላተር አረጋግጠዋል ፊፋ ከተነሳ ዘንድ በፖለቲካ ቀውስ እየታመሰች ያለችው የሩዋንዳው ፕሬዝደንት በሰላም ሥልጣናቸውን ከለቀቁ ፊፋ ቦታ ይፈልግላቸው ዘንድ ዩናይትድ ስቴትስና የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ሴፕ ብላተርን ጠይቀው እንደነበር ታወቀ ይሉናል የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ትላንት ጠዋት ከዙሪክ ወደ ፓሪስ መኖሪያቸው ከመነሳታቸው በፊት ሆቴላቸው ውስጥ አግኝቻቸዋለሁ። አቶ ፍቅሩ የቡሩንዲ ሪፐብሊክ ፕሬዚደንት አቶ ንቁሩንዚዛ በስፖርት አስተማሪነት የተመረቁ ዳሩ ግን ምንም ችሎታ በማያስፈልገው በሰፈር ፖለቲካኛነት የታወቁ ናቸው። ቡሩንዲን በፕሬዚዳንትነት ሁለት ጊዜ ተመርጠው ከመሩ በኋላ ስለ ጣኑ ስለ ጣማቸው ለሶስተኛ ጊዜ ምረጡኝ ብለው ረብሻ ፈጥረዋል። ከአምሳ ሺህ በላይ የሚሆኑ የሀገሪቱ ተወላጆች በጥገኝነት ወደ ታንዛኒያ ተጉዘዋል። ለሰላማዊ ሰልፍ የሚወጡትን ፖሊስ እያደነ እየገደለ ነው። ለሶስተኛ ጊዜ መቅረብ ከሕግ ውጭ መሆኑን የተረዱት መንግስታትና ድርጅቶች ንኩሩን ዚዛ ለውድድሩ እንዳይቀርቡ እየመከሩም እያስፈራሩም ነው። በዚህ የተነሳ ንኩሩን ዚዛ ኳስ ጨዋታ ስለሚወዱ እና ቡድን አቋቁመው ራሳቸው አብረው ስለሚጫወቱ በፉትቦል ዓለም ውስጥ እንዲበለጽጉ የተመኙላቸው አልጠፉም። ከተረጋገጠ የወሬ ምንጭ እንደ ሰማ ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ፣ የተባበሩት መንግስታት ዋና ፀሐፊ ባንኪሙን፣ የአፍሪካ ህብረት ኮሚሽን ፕሬዚደንት ወይዘሮ ዙማ ለፊፋ ፕሬዚደንት ለሴፕ ብላተር ደውለው ለድንኩኑን ዚዛ አንድ ስፍራ ፊፋ ውስጥ እንዲገኝለት ጠይቀው ነበር። ብላተርም አፍሪካውያኖችን ካነጋገረ በኋላ ቡሩንዲ ውስጥ ሰላምን ለማጠናከር ከደም መፋሰስ ለማዳን ለሆን ኮሪንግ ቪዛ ስራ እንደሚገኝለት አስታወቀ። ፕሬዚዳንቱ ግን አሻፈረኝ ብለው እንደገና ለመመረጥ እየታገሉ ነው። በጣም የሚያስገርመው ግን እንዴት ለአንድ የአፍሪካ ሪፐብሊክ ፕሬዚዳንት ፊፋ ዘንድ ስራ ማፈላለጉ ነው። ይህ ለእኔ ለአፍሪካዊ ትልቅ ምቀት ነው። ለምን ባንኪሙን የተባበሩት መንግስታት ድርጅት ውስጥ ስራ አይፈልጉላቸውም ነበር? ለማንኛውም የዩናይትድ ስቴትስ ፍርድ ሚኒስቴር በጠየቀው መሰረት የስዊስ ፖሊስ የአሜሪካን ሀጉር የእግር ኳስ ባለስልጣኖችን ከሆቴላቸው ለቅመ ካሰሯቸው በኋላ ዚሪክ በቆየንበት ቀናቶች የነበረ ወሬ ስለ ሙስና ብቻ ነበር። በኮንግሬ ውስጥ ያየነው ጥሩ ነገር ቢኖር የፓሌስቲን እና የኢስራኤል ፉትቦል ፌዴሬሽኖች አብረው ለመወያየት መስማማታቸውን ሲሆን፣ አሳዛኝ ጉዳይ ደግሞ የአውሮፓ ፉትቦል ኮንፌዴሬሽን የዩኤፋ ፕሬዚዳንት ሚሼል ፕላቲኔ የተናገረው ነው። ሁሉም እንደሚያውቀው አውሮፓ ብላተር እንዳይመረጥ ከፍተኛ ጥረት አድርገው ነበር። በዚህም የተነሳ ነው ፌዴሬሽኖቹ ድምጻቸውን ለዦርዳኖ ልዑል አሊ ሰጥተው የነበረው። ፕላቲን የሚለው ለፊፋ ገንዘብ የምናመጣ እኛ ነን፣ ያለ እኛ እግር ኳስ ይሞታል። ይህም ሆኖ ፊፋ ኮንግሬስ ላይ እነኚህ ትንንሽ የአፍሪካ እስ የአሜሪካ አገሮች በድምፅ ብልጫ አናሰራም ብለውናል በማለት ተናግሯል። ፕላቲኒ እውቀቱ እግሩ ላይ ስለሆነ የሚናገረውን አያውቅም። ከአራት ዓመት በኋላ ብላተርን እተካለሁ ብሎ እንዳያስብ ዛሬ የተናገረውን በአፍሪካ ግጥም እናስታውስለዋለታለን። አንድ ሰው ፍርድ ቤት ቀርቦ እስከ ተፈረደበት ጊዜ ንጹህ ነው። ዳሩ ግን የስም ማጥፋቱ ዘመቻ መቀጠሉ አይቀርም። የዓለም ሜዲያ ሰብር ዘና ፈላጊ ብቻ ነው። አውሮፓውያኖች ዘራፍ ያዙኝ ልቀቁኝ ይላሉ። ከስድስት ቀን በኋላ ቤርሊን ላይ ተሰብስበው አንድ ውሳኔ ይወስዳሉ። እስከዚያ ይፎክራሉ። አቶ ፍቅሩ ኪዳኔን አመሰግናለሁ። ለኢትዮጵያ እግር ኳስ ዜና ገዛኸኝ ጽዮን መስቀል አዲስ አበባ እየተጠባበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ላለፉት ስምንት ወራት በአስራ አራት ክለቦች መካከል ሲካሄድ የቆየው የሁለት ሺ ሰባት የኢትዮጵያ ፕሪምየር ሊግ ትላንት ፍጻሜውን አግኝቷል። የአምናው ሻምፒዮን ጊዮርጊስ ከአጀማመሩ ቀዝቀዝ ቢልም በሁለተኛው ዙር ድክመቶቹን ቀርፎ ዘንድሮም ሻምፒዮናነቱን በመድገም ደጋፊዎቹን አስጨፍሯል። ቅዱስ ጊዮርጊስ ትናንት የመጨረሻ ጨዋታውን ከደደቢት ጋር ነበር ያደረገው አንድ ለባዶ በመርታት ነጥቡን አምሳ ሰባት አድርሷል። ቅዱስ ጊዮርጊስ የዋንጫ ርክክቡን ሥነ ሥርዓት በቁልምጫ ሳንጃው ብለው ከሚያወድሱት ደጋፊዎቹና የክለቡ ቤተሰቦች ጋር በመሆን ስቴዲየሙን አድምቆት አምሽቷል። የቡድኑ አንጋፋ ተጫዋች አዳነ ግርማ የቡድኑን ድል ማድረግ እንዲህ ይገልጻል። ዛሬ በጣም ደስ ብሎኛል። ለምን መጪው ሰማንያ አመታችንን የምናከብርበት ነው። ኢትዮጵያ ትልቅ ክለብ ነው ቢሆንም ቅዱስ ጊዮርጊስ ትልቅ ባለ ታሪክ ክለብ ነው። ስለዚህ ያለ ዋንጫ ደግሞ ለምደን አናውቅም። ስለዚህ ይሄ ትልቅ ባላችን ደግሞ ከደጋፊዎች ከሆነ አሁን የጥሎ ማለፍ ዋንጫ ይቀርና እሱንም ይዘን ደግሞ አንድ ላይ ሰማንያ አመታችንን በትልቅ ደስ እናከብራለን ብዬ ነው የማስበው። የቡድኑ አሰልጣኝ ፋሲል ተካሊ በበኩሉ ደስታውን እንደሚከተለው ተናግረዋል። የቀረን ጨዋታውን አረጋግጠናል። በጣም ደስ ብሎኛል። በተለይ በሁለተኛው ዙር ላይ ድክመቶቻችን ላይ ጠንክረን ሰርተናል፣ ተሳክቶልናል። ይህንን ሁሉ ነገር ሜዳ ላይ ለሰሩት ልጆች ያለኝ ምስጋና ከፍ ያለ ነው። ሻምፒዮኑ ቅዱስ ጊዮርጊስ አንድ መቶ ሀምሳ ሺ ብር ዋንጫና የወርቅ ሜዳሊያ፣ ሁለተኛ የወጣው ደደቢት መቶ ሺ ብርና የብር ሜዳሊያ ደደቢት አንድ መቶ ሺ ብርና የብር ሜዳሊያ። ደደቢት ዋናው ዋንጫ ቢያመልጠውም በጸባይ ዋንጫ አካክሷል። የዘንድሮ ፕሪሚየር ሊግ ካለፈውም አመት ጋር ሲነጻጸር ፈዘዝ ያለና ተመልካቹንም ስሜት ያልሳበ ነበረ። ይኸው ነው በእኔ በኩል ያለው ሰለሞን። አመሰግናለሁ ገዛኸኝ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰሎሞንንና በስፖርት ዝግጅቱ የተሳተፉትን ሁሉ እናመሰግናለን። ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች። ከደቡብ ሱዳን ሕዝብ 40 ከመቶ ወይም 4.6 ሚሊዮን የሚሆነው በቀጣዮቹ ሶስት ወራት ውስጥ ከባድ የረሃብ ሁኔታ እንደተደቀነበት እየተገመተ ነው። የዓለም የምግብ ፕሮግራም ባስታወቀው መሰረት የምግብ ዋስትና ያለመኖሩ ሁኔታ ግጭት ባለባቸውና በሌለባቸው አካባቢዎች እየተባባሰ ሄዷል። የቪኦኤ የእንግሊዝኛ ክፍል ዘጋቢ ጆዲ ካፑዋ ያጠናቀረውን ዘገባ አዳነች ፍስሐይት አቀርበዋለች የዓለም የምግብ ፕሮግራም እንደሚለው በደቡብ ሱዳን ከፍተኛ ረሃብ እየገባ ነው። ለዚህም ብዙ ምክንያቶች እንዳሉ የድርጅቱ ቃል አቀባይ ጆርጅ ፎምኔ ገልጸዋል። ደቡብ ሱዳን ነጻ ከወጣችበት ጊዜ አንስቶ ያልገጠማት አይነት አስከፊ የምግብ እጥረት ተደቅኖባታል። ለዚህ ምክንያት የሆነውም ግጭት፣ የምግብ ዋጋ መናርና የኢኮኖሚ ቀውስ እየተባባሰ መሄድ ነው። ይህ ማስጠንቀቂያ የወጣው የምግብ ዋስትና ደረጃ ትንተና ከተደረገ በኋላ እንደሆነ ተገልጿል። እንዲህ አይነት ጥናት የምግብ ዋስትናው ደረጃ፣ የአመጋገብ መጠንና የኑሮ ሁኔታን በመለካት የሚደረግ ሲሆን የምግብ ቀውስ ምን ያህል እንደሆነ ለመረዳት ያስችላል። እንዲህ አይነቱ ዘዴ መጀመሪያ ላይ የተሞከረው ሶማሊያ ውስጥ ነው። የማያቆመው ግጭት ምግብ በከፍተኛ ደረጃ በሚያስፈልግበት ወቅት ምግብ የሚያጥርባቸው ወራት መግባት በብዙ የሀገሪቱ ክፍሎች ረሃብ በሚያሳስብ ደረጃ እንዲገባ ማድረጉን የዓለም የምግብ ፕሮግራም ቃል አቀባይ ጠቁመዋል። በቅርቡ የወጣው ጥናት እንደሚያሳየው ከፍተኛ የምግብ ዋስትና ችግር የገጠማቸው ሰዎች በአፐር ናይል ወይም በላይኛው ናይል አካባቢ ባሉት በግጭት በተጎዱት አካባቢዎች የሚኖሩት ናቸው። እነዚህ ቦታዎች ዩኒቲ፣ የላይኛው ናይልና ጆንግሊ ክፍላተ ሀገር ናቸው። በሰሜን አልቃዛልና ዋራፕ በተባሉት ክፍላተ ሀገር ውስጥ የሚካሄደው ግጭትም የምግብ እጥረት ሁኔታን እያባባሰ ነው። የሬዲኤት ድርጅቶች ችግሩን ለማቃለል ሲሉ በአየርና በጀልባ ምግብ ለማከፋፈል እየጣሩ ነው። ገንዘብም እየሰጡ ነው። የዓለም የምግብ ድርጅትና አጋሮቹ ለሚያስፈልጋቸው ሰዎች ምግብ ለማቅረብ ለወራት ያህል ስንጥር ቆይተናል። አሁንም ጥረቱን እየቀጠልን ነው። በግጭት በተጎዱት አካባቢዎች ሕይወት ለማትረፍ የሚችሉ የምግብ እርዳታዎች በተለይም በአስቸኳይ ተልእኮ በኩል ስናቀርብ ቆይተናል። የረድኤት ሠራተኞች ከፍተኛ ጥረት እያደረጉ ቢሆንም ለሚያስፈልጋቸው ሰዎች መድረሱ ላይ ችግር እየገጠማቸው እንደሆነ ፎሚኒ ገልጸዋል። የጠላትነቱ ተግባር ማገርሸት የጸጥታው ዋስትና እየከፋ መሄድ፣ በሰብአዊ ረድ ሰራተኞች ላይ የሚደርሰው የማዋከብ ተግባር የተባባሰ መሄድ ስራችንን ለማከናወን የሚያስችለንን ምህዳር እያጠበበ ሄዷል። የዓለም የምግብ ድርጅት በቀጣዮቹ ስድስት ወራት ውስጥ የ230 ሚሊዮን ዶላር እጥረት እየገጠመው መሆኑን ገልጸዋል። ሆኖም ገንዘቡ ቢገኝም እንኳን የሬድ ድርጅቶች የሚገጥሟቸውን መሰናክሎች ለመወጣት ይችሉ ይሆን? ይሄ በጣም ጥሩ ጥያቄ ነው። ምክንያቱም ደቡብ ሱዳን ለሰብአዊ ረድኤት እንቅስቃሴ በጣም ከባድ ቦታ ነው። የመሰረተ ልማት ዝርጋታ ችግር ስላለ ከባድ የሎጂስቲክ ችግር ይገጥመናል። የሚያስፈልገው ገንዘብ አስቀድሞ ካልተገኘ በስተቀር በሚያስፈልግበት ጊዜ ለማቅረብ አንችልም። በጊዜ ለማግኘት ካልተቻለ ደግሞ የምግብ ረድኤቱን ወደ ደቡብ ሱዳን ለማድረስ ይበልጥ ከባድ ይሆናል። የዓለም የምግብ ፕሮግራም ቃል አቀባይ በመጨረሻም የደቡብ ሱዳን የዝናብ ወራት በመጀመሩ በቀጣዮቹ ወራት ውስጥ በሀገሪቱ ብዙ ክፍሎች በመኪና መንገዶች መግባት አይቻልም። የረድኤት አቅርቦቶችን በአይሮፕላን መጣሉ ውድ ስለሚሆን በጭነት መኪኖች ማድረሱ የተሻለ ነው፣ ምክንያቱም ወጪው በጣም ይቀንሳልና። በሀገሪቱ ሰላም ለማምጣት የሚጠቅመው ለሰብአዊ ረድኤት አቅርቦት ብቻ ሳይሆን ሕዝቡ ወደ ተለመደው ኑሮ እንዲመለስም ጭምር እንደሆነ ቃል አቀባዩ አስምረውበታል። አድማጮች፣ በደቡብ ሱዳን ስላለው የረሃብ ስጋት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን እንድታመሹ በድጋሚ እንጋብዛለን። ተከታዩ ፕሮግራም ጤና ይሆናል። አዘጋጅና አቅራቢ ሰሎሞን አባተ። በወዲያኛው ሳምንት ጀመር አድርገን ወደ አቆም ነው። በሌላ ወቅታዊ ጉዳይ ምክንያት ለአንድ ሳምንት ወደ ዘለልንበት ብርቱ የጤና ጉዳይ ልመልሳችሁ በዛሬ የጤና ፕሮግራም ፓርኪንሰንስ። ጤና ይስጥልኝ የተከበራችሁ አድማጮች። ወደ ኢትዮጵያ ደውዬ ወይዘሮ ክብራ ከበደን አነጋግሬ ነበር። ወይዘሮ ክብራ ላለፉት 16 ዓመታት የፓርኪንሰንስ ችግር ያለባቸው ሲሆኑ የፓርኪንሰንስ ህሙማን ድጋፍ ድርጅትን አቋቁመው እየተንቀሳቀሱ ይገኛሉ። በህፃነት ነው የጀመረ ንጎንሴት የሚባሉ አይነት ማለት ነው ወጣት እያለን መጀመሪያ እና አስራ ስድስት ዓመት ሽተኛ ነኝ። በዚህ አስራ ስድስት ዓመት ውስጥ በፓርኪንሰን የተሰራ ምን ነገር ስላልነበረ ይህንን ድርጅት ተመስርተን አትሊስት በፓርኪንሰን ህመምተኞች የተሻለ ኖር ንኞሉ የምንችልበትን አክቲቪቲ እንሰራለን። በድርጅትም ዳይሬክተር ነው። ለመሆኑ ወይዘሮ ክብራ እርሶ ለፓርኪንሰንስ ከመጋለጦ በፊት ሙሉ በሙሉ ጤናማ ነበሩ? አዎ፣ በጣም ሙሉ በሙሉ ጤናማ ነበርኩኝ። ስራ ነበር እና ጤነኛ ነበርኩኝ። ከያዘኝ በኋላ ጤነኛ የፓርኪንሰንስ ምልክቶች መንዘፍዘፍ ወይም መንቀጥቀጥ፣ ራስን መሳት፣ ጨምድዶ መያዝ፣ መደበት፣ መንቀሳቀስ አለመቻል፣ እንቅልፍ ማጣት የመሳሰሉ ናቸው። ምንም እንኳ ሁሉም ምልክቶች በአንድ ሰው ላይ በአንድ ጊዜ ባይከሰቱም ሁሉንም ሰው ግን በየወቅቱ ይነካካዋል ብለውኛል ወይዘሮ ክብራ። ለመሆኑ የፓርኪንሰንስ ችግር ኢትዮጵያ ውስጥ ምን ይመስላል? ወደ ወይዘሮ ክብራ ልመለስ። ፓርኪንሰን ስርጭቱ እኩል ነው ማለት ይቻላል። በአሜሪካ ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛው ፓርቲ የሚያጠቃው ከስልሳ አመት በላይ በሆኑ እድሜ በጠጎች ላይ ስለሆነ እና በኢትዮጵያ ውስጥም ስልሳ አመት የሚደርሰጣ ትንሽ ስለነበር ባለፈው ጊዜያት ቁጥራቸው ትንሽ ነበር። አሁን ግን ላይፍ ኤክስፔክቶችን ስልሳ አመት በላይ ስለሆነ ልክ እንደ አሜሪካ እንደ አውሮፓ እንደምናምን ሁሉ እኩል እንጠቃለን። ስለዚህ በአሜሪካ ያሉት ያህል በኢትዮጵያ ውስጥ ሊኖሩ ይችላሉ ግን ምንም የተደረገ ጥናት ስለሌለ ምንም ይህ ያህል ነው ቁጥራቸው ብለን ማስቀመጥ ይከብዳል እኛ በአሁን የምንሰራበት ተጠቃሚዎቻችን ሶስት መቶ አካባቢ ደርሰዋል አዲስ አበባ ብቻ ማለት ነው በእርስዎ ድርጅት የታቀፉ ናቸው እነዚህ ሶስት መቶዎቹ አዎ እኛ ድርጅት የታቀፉ ስለዚህ ከአዲስ አበባ በዛም እኛ ድርጅት የታቀፉት ሪፈር ተብለው ከሌላው ጤና ጣቢያ ወደ ጥቁር አንበሳ የመጡትን ነው እነዚ በግላቸው በገንዘብ ኖሯቸው ጡና መሰ ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋር ሊገቡ ብዙም ያንገረግራሉ። ምክንያቱ ሰው መታመመችም የፓርኪንሰን ምተኛ እንዳይላቸው የሚያፍሩ ማለት ነው። እነዚህ በጡና ላሆች የሆኑ ችግረኞች የሆኑ ናቸው ማለት ይቻላል። የፓርኪንሰን ስሙማን ድጋፍ ድርጅት ፓርኪንሰንስ ፔሸንት ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ነው በይፋ ወይም በተመዘገበበት መጠሪያ ስሙ የሚባለው። ለጊዜው ትንሽ በመሆኑ የሚንቀሳቀሰው አዲስ አበባ ውስጥ ብቻ መሆኑንና በሚመጣው ዓመት ከአዲስ አበባ ውጭ መንቀሳቀስ እንደሚጀምሩ የድርጅቱ ዳይሬክተር ወይዘሮ ክብራ ከበደ ተናግረዋል። ይሁን እንጂ የማሳወቂያ ዝግጅቶችን በራዲዮና በቴሌቪዥን ለመላ ኢትዮጵያ እንዲደርሱ ለማድረግ እየጣሩ መሆናቸውን ገልጸዋል። አንድ አፍታ ወደ ወይዘሮ ክብራ መለስ ልበልና ስለ ራሳቸው ጥቂት እንወቅ። ለመሆኑ ሙያቸው ምንድን ነው? እርሻ ነበር። ግብርና ማናጅመንት ኦፍ ናቹራል ሪሰርስ ነው ያጠናሁት ማስተርሴን። አሁን ግን በፓርኪንሰን ነው የምሰራው። ሙሉ ጊዜውን ለፓርኪንሰን ሰጥተው ነው የሚሰሩት? ምክንያቱም ሌላ መስራት አልችልም። በፓርኪንሰንስ ላይ ጥናት አካሄደዋል? እርስ በግል አላካሄድኩም ። ምክንያቱም ጥናት የሚካሄድበት አንድ ነገር ኢንፎርሜሽን ሲኖር ነው አይደል? ጥናት አላካሄድኩም። ደግሞ ጉልበትም የለኝም፣ ጥናት ለማካሄድ። ብዙ መራመድ አልችልም፣ በሰው ተደግፌ ነው መራመደው። ብዙ ቁጭ ብዬ መጻፍም አለ፣ ይደክመኛል። ብዙም ቁጭ ብዬ አልጽፍም። ስለዚህ ሌላ ስራ በዚህ ላይ ተጨማሪ መስራት እንግዲህ በአዲስ አበባ ደረጃ ብቻ እናንተ አሁን ገና መንቀሳቀስ በጀመራችሁ በአራት ዓመት ጊዜ ውስጥ ያውም ሪፈር ተደርገው ሶስት መቶ ሰዎች ሲታቀፉ በእናንተ ድርጅት የትንሽ ቁጥር አይደለም። ከጀርባ የማይታየውን በጣም ሰፊ ቁጥር ነው የሚያሳየውና በኢትዮጵያ ለመሆኑ በመንግስትም ይሁን በማንም መንግስታዊ ያልሆኑም አካላት ምን ያህል ትኩረት ተሰጥቶታል ይሄ ችግር? እንግዲህ በመንግስት አካል የተሰራ ስራ የለም። እርግጥ አሁን ነው መንግስትም ተላላፊ ያልሆኑ ህመሞች ዳይሬክቶሬት የከፈተው ጤና ጥበቃ ሚኒስቴር፣ ሌሎች የግብረሰናይ ድርጅቶች የተደረገለት ምንም አይነት ትኩረት አልተሰጠውም። በጤና ጥበቃ ሚኒስቴር ተላላፊ ያልሆኑ ህመሞች ዝርዝር ውስጥም ፓርኪንሰንስ እንዳልሰፈረ ወይም ጨርሶ ሆኑ እንዳልተጠቀሰ እኔም አረጋግጫለሁ። እንዲያውም ይህ ሁኔታ አለም አቀፍ ገጽታው ነው ብለውኛል አንድ ባለሙያ አልተጠቀሰ ምክንያቱም አንደኛ መጮህ መቻል አለብህ፣ እንድትሰማ በመንግስትም ትኩረት እንደተሰጠ መጮህ መቻል አለበት። እኛ ምን ጮ አን መጮህ አንችልም። ሄደንም ተከራከረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያውቁም። መጮህ ያቁም መጮህ ማለት መጮ ማሳመን መቻል አለበት። አው ገብቶኛል። መቻል አለበት። ችግር መታየት አለበት። እኛ ችግራችን እንዲታይ መውጣት አለብን። መውጣት አንችልም ነው እግራችን መንቀሳቀስ ለምን ስን ማችን እና አሁን ነው በቅርብ ጊዜ ነው እኔ ራሴ ሄጄ እንደዚህ የምንባት ሰዎችም እኮ አለን ብዬ ንት ነው ያልኩት የተናገርኩት ምን አሉ እና አሁን በቃ እንግዲህ ዘንድሮም እንትን ምንድን ነው ወርልድ ፓርኪንሰንስ ደይ ስናከብል በተስፋ ሳንቆርጥ እንታገር በሚል እናከበር ነው። እንትናችን መድኃኒት ገኝልን ድረስ እንታገር የሚል ተስፋ ሳንቆርጥ እና ያው ተስፋ ትቁረጡ የሚችለውን ያህል ይደረጋል ግን እናንተም እንትን የተባል ነው ማለት አንድ ሰው ነው ያለ የመንግስት አቋም አይደለም ነግረ ያነጋገርኩት ሰው ማለት ነው እዛ የሚሰራ ለማንኛውም ግን መጮህ ማለት ያው በተለያዩ መንገዶች መጮህ ነው መገናኛ ብዙሀንንም እየደረሳችሁ ድምፃችሁን ማሰማት ማለት መገናኛ ብዙሀን ማለት ድምፅ ለሌላቸው ድምፅ የሚሰጡ ማለት ናቸው ስለዚህ እንደዚህ ባገኛችሁት አጋጣሚ ሁሉ ድምጻችሁን ማሰማታችሁ ጥሩ ነው። ሌላው ደግሞ ማንሳት የምፈልገው በቅርብ የሚያግዟችሁ ሌሎች ሰዎችን ለመፈለግ ሞክራችኋል። ለምሳሌ የህመሙን ምንነት ማስተዋወቅ የሚችል ለሰውም ቢሆን ለመንግስትም ቢሆን የአድቮኬሲ ስራ ሊሰሩ የሚችሉ ለእናንተ በአብረዋችሁ ከድርጅታችሁ ጋር የሚሰሩ ሰዎች አሉ። አሁን የተወሰኑ ጋዜጠኞች በኤፍኤም ሬዲዮች፣ በጋዜጦች፣ በሆነ ሊተላለፍ የሚረዱ ጋዜጠኞች አሉ። ደግሞ የኒውሮሎጂስት ዶክተሮች አሉ፣ እንትን በሆስፒታል የሚሰሩ እነሱም ይረዱናል። ግን እንደዚ አድቮካሲ እየሄዱ እንትኑ አይደለም። እኛ በምንፈልገው ግን እንዲረዱን የሚችሉ አሉ። እንደዚ አድርጉልን ለማለቱም እኮ ፕሮፌሽናል ሰፖርት ያስፈልጋል። እንደዚህ ነው የምንፈልገው ራሳችን እንትን ለማለት፣ እርሱ ደግሞ ፕሮፌሽናል እንዳንቀጥር ደግሞ ገንዘብ የለንም የሚረዳን ገንዘብ ሲኖር አንድ ነገር ስትራቴጂ እንዲበለጥ አድርገህ ስትወጣ ነው የሚረዳ። በዚህ በስሎ የምትለው እንትን ነው የምትለው እነሱ በመሰላቸው ጋዜጠኞችም ዶክተሮች የሚረዱን በተለይ የዘውዲቱ ሆስፒታል ዶክተሮች እዛ ስለምታከም እኔ በጣም ነው የሚረዱን። በፈለግን ነው ነገር ግን እነሱም እንዲረዱን ይሄኛውን አድርጉልን ብለህ ስትነግራቸው፣ ይህን አድርጉልን ለማለት ደግሞ እኔ አብዛኛው ትኩረት የማሳለፍ የምፈልገው ኢንተረስቴ ከህመምተኞች ነው። እነሱ መረዳት ነው የምፈልገው። ሌላው ደግሞ አድቮካሲ ይሰራል ምናምን ሰው ያስፈልገኛል። ለዛ ደግሞ መክፈል አቅም የለንም። ስለዚህ እንደዚህ ነው የሚረዱን አሉ። ግን እንድንረዳ ምንችል ራሳችን ትንሽ እንትን መንቀሳቀስ አለብን ብዬ አስባለሁ። በጎ ፈቃደኞችን ለማግኘት ሞክራችኋል? አራት አመት ነው እንግዲህ ያላችሁት። አሁን እንደ ድርጅት እናንተ በጎ ፈቃደኞች የሏችሁም? በጎ ፈቃደኞች እቺ የት ና ማግኘት የሚቻለው? እኛ በጎ ፈቃደኝ እንድናገኝ እንፈልጋለን፣ ግን ትክክለኛ ለዓላማችን ስን ብሎ በጎ ፈቃደኝ ማግኘት አልቻልንም። እንግዲህ ይሄንን መልክቶን እናስተላልፋለን። ይሄንን ፕሮግራም የሚሰሙም በየቦታው አሉ። ብዙ የበጎ ፈቃድ አገልግሎት ለመስጠት ብዙ ጊዜ ዝግጁ ሆነው የሚጠብቁ የት መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። በዩኒቨርሲቲ ደረጃ ያሉ በሌሎች ተቋማት ውስጥ ያሉ ብዙ ተማሪዎች ሰዎችም ሰራተኞችም አሉ። ይሄን እናውቃለሁኝና እንግዲህ እስቲ ይሄንን ድምፅ የሚሰሙ ምናልባት በአጭር ጊዜ ውስጥ ያገኟቸዋል ብለን ተስፋ እናደርጋለን። በጣም መስገኛለሁ። በጣም ፈልጋለሁ። ስለ ኢትዮጵያ ፓርኪንሰን ሕሙማን ድጋፍ ድርጅት ወይም ፓርኪንሰን ፔሻንት ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ይበልጥ ማወቅ የምትፈልጉ ወደ ዌብሳይታቸው መግባት ትችላላችሁ። www.parkinsonsethiopia.org ነው አድራሻቸው። ወይም በፌስቡክ አድራሻቸው ተከተሏቸው። ፓርኪንሰን አሶሲሽን ኢለቭን አት ጂሜል ዶት ኮም። ፓርኪንሰን ኤስ የለውም፣ አሶሲሽን አንድ ቃል ነው። ፓርኪንሰን አሶሲሽን ኢለቭን አት ጂሜል ዶት ኮም። ወይም ኢሜይል አድርጉላቸው። ፓርኪንሰንስ ኢትዮጵያ አት ጂሜል ዶት ኮም ነው የኢሜይል አድራሻቸው። ወይም ፍላጎት ያላችሁ ለእኛ ብትደውሉ ወይም ኢሜይል ብታደርጉ የስልክ ቁጥራቸውን ልንሰጣችሁ እንችላለን። ለማንኛውም ባለሙያዎችንም ጉዳዩ የሚመለከታቸውን የጤና ባለሥልጣናትና መንግሥታዊ ያልሆኑ ተቋማትንም ተጠሪዎች እየጋበዝን ንግግራችንን እንቀጥላለን በፓርኪንሰንስ ዙሪያ ለዛሬ። ከቪኦኤ ጤና ሰሎሞን አባተ ነኝ። ጤና አይስጠልኝም። ወይዘሮ ክብራን በጣም አድርገን እናመሰግናለን። ሰሎሞን እንዲሁም አንተን በጎ ፈቃደኞችም እንደሚቀርቡ ተስፋ እናደርጋለን። አድማጮች፣ አሁን ከመሰናበታችን በፊት አጠር ያሉ የማጠቃለያ ዜናዎች። የቡሩንዲ ፕሬዝደንታዊ ምርጫ ለሌላ ጊዜ እንዲዛወር የምስራቅ አፍሪቃ መሪዎች ያቀረቡትን ጥሪ መንግስታችን ያጤነዋል ሲሉ የፕሬዝደንቱ የፒየር ንኩሩንዚዛ ቃል አቀባይ ተናግረዋል። የታንዜኒያ የዩጋንዳ፣ የኬንያ ና የደቡብ አፍሪቃ መሪዎች እንዲሁም የሩዋንዳ የውጭ ጉዳይ ሚኒስ ሚኒስትርና የአፍሪካ ህብረት ሊቀመንበር ናቸው ዳሬ ሰላም ላይ አስቸኳይ ስብሰባ አድርገው ጥሪውን ያቀረቡት። በስብሰባው ላይ ግን የቡሩንዲው ፕሬዚደንት አልተገኙም። የዩናይትድ ስቴትስ መንግስት የስለላ ተቋም የሆነው ብሔራዊ የቅኝት ኤጀንሲ በሚስጥር የሚያሰባስበውን የስልክ ጥሪዎች ማሰባሰቡን እንዲቀጥል ቀርቦ የነበረው የህግ ማራዘሚያ ጥያቄ ሳይታደስ ቀነ ገደቡ ደረሰ። ይሁን እንጂ በቅርብ ቀናት ሊታደስ እንደሚችል እየተነገረ ነው። ፈረንሳይ ውስጥ የብስክሌት አደጋ የደረሰባቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ወዲህ ወደ ዩናይትድ ስቴትስ እየተመለሱ ናቸው። ትናንትና እሑድ ከስዊስ ድንበር አርባ ኪሎ ሜትር ርቀት ገደማ በምትገኘዋ የፈረንሳይዋ ሺዞይን ከተማ አቅራቢያ አደጋው ከደረሰባቸው በኋላ ጄኔቭ በሚገኝ ሆስፒታል ሲታከሙ ቆይተዋል። አመሰግናለሁ፣ ቆንጂት ለማጠቃለያው ዋና ዋና ዜና። እኔ ደግሞ አጠር አጠር ያሉ መረጃዎችን ላካፍልና እንስነ እንቀርባበታለን ከምንዛሬ ሊጀምር፣ አንድ የዩናይትድ ስቴትስ ዶላር 20 ብር ከ58 ሳንቲም ተመንዝሯል ዛሬ። ይሄ ማለት እርስዎ አንድ ዶላር ካለዎትና መሸጥ ከፈለጉ የሚያገኙት 20 ብር ከ58 ሳንቲም ነው። መግዛት ከፈለጉ ግን ባንኮች 20 ብር ከ68 ሳንቲም ቢጠይቅዎት እንዳይጣሉ ወይም እንዳይከራከሩ። የመግዣ ዋጋ ሄኖውና አንድ ፓውንድ 22 ብር ከ49 ሳንቲም ነው። አንድ ይቅርታ አንድ ዩሮ 22 ብር 49 ነው። አንድ እንግሊዝ ፓውንድ 31 ብር ከ28 ሳንቲም ውሏል። ዛሬ ነገ አዲስ አበባ ዝናባማ ትሆናለች። ለነገሩ ከጎዴና ከመቀሌ ደመናማ ወይም ከፊል ደመናማ ከሚሆኑት በስተቀር አብዛኛው ኢትዮጵያ ዝናባማ ነች። አዲስ አበባ ከፍተኛ ሙቀቱ 12፣ ዝቅተኛ 26 ነው የሚሆነው። ሲኤንኤን ስርጭት የጀመረው በ1972 ዓ ም ልክ በዛሬው አለት ነበረ። ቻርልስ ደጎል የፈረንሳይ ጠቅላይ ሚኒስትር የሚሆኑት ዛሬ በ950 ዓ ምት ነው። ሙዚቃው ጀመረ ጀመረ ሙዚቃ ግርማ ነጋሽ ነው። የእኛ ባልደረባ ነው። ድንቅ ሳቢ ሳብ እንግዲህ እኛም በዚሁ እንሰናበታ ክቡራትና ክቡራን አድማጮች በእኛ በኩል በዚሁ ሙዚቃ እንሰናበታችሁ። ፕሮግራሙን የመራልን ቴሌ ላይምባክ ነው። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳዬና ሌሎችም ባልደረቦች ስም የምንሰናበታችሁ ደግሞ ይታየና ም ሰሎሞን አባትነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። ከግርማ ነጋሽ በኋላ በእኛ በኩል ደህና ደሩ ሀሳብ እያለን ደህና ደሩ እንላለን።